ዛሬ አርብ ሐምሌ 11 ቀን 2006 ዓ ምት ነው። አስተናጋጅ ሰለሞን ክፍሌ ይሆናለሁ። ኃይሉ ታምራት ፕሮግራሙን ይመራልናል። አሁን የሰዓቱን ዋና ዋና የዓለም ዜና እንስማ። ጤና ይስጥልኝ፣ እንደምናመሻችሁ። ዜናዎቹን የማሰማችሁ ቆንጂ ታዬ ነኝ። የሶማሊያ መንግስት በስድስት የሀገሪቱ ክፍለ ሀገሮች ድርቅ ገብተዋል ሲል በይፋ አውጇል። ሁኔታውን እየቃኙ ያሉ ክፍሎች በድርቁ በተጠቁት አካባቢዎች የምግብ ዋጋ በጣሙን እንደሚያሻቅብ እያስጠነቀቁ ናቸው። ዛሬ አርብ የሶማሊያ መንግስት ባወጣው መግለጫ በድርቁ ለተመቱት አካባቢዎች መርጃ የሚውል አምስት መቶ ሺ ዶላር መመደቡን አስታውቆ ዓለም አቀፉ ማህበረሰብ ይህን እየተባባሰ የመጣውን የምግብና የውሃ እጥረት ለመዋጋት እርዳታ ያድርግልን ሲልም ተማጽኗል። የሶማሊያ የግብርና ሚኒስትር አብዲ አህመድ ሙሐመድ ለአሜሪካ ድምጽ ራዲዮ የሶማሊኛ አገልግሎት በሰጡት ቃል ባለስልጣናት ከሶስት አመታት በፊት ከ ሁለት መቶ ሺህ የሚበልጡ ሰዎች የተገደሉ ያለቁበትና በብዙ መቶ ሺዎች የተቆጠሩ ደግሞ ቀያቸውን ጥለው ወደ ኢትዮጵያና ወደ ኬንያ እንዲሰደዱ ያደረገው ረሀብ እንዳይደገም ጥረት እያደረግን ነው ብለዋል። የእስራኤል ወታደሮች ዛሬ አርብ በታንክ በአውሮፕላንና በባህር ኃይል እየታገዙ ወደ ጋዛ ሰርጥ ዘልቀው መግባታቸውን እንደቀጠሉ እየተሰማ ነው። እስራኤል ከትናንት ጀምራ በፍልስጤማውያኑ ግዛት በምድር ጦር ወረራ ማካሄድ ይዛለች። የፍልስጤም የሕክምና ሰራተኞች እንዳሉት የእስራኤል ወታደሮች ማጥቃት ከጀመሩ ወዲህ ቢያንስ 21 የጋዛ ነዋሪዎች ተገድለዋል። እስራኤል የየብስ ወረራዋ ዓላማ ሸማቂዎቹ ተደብቀው ጥቃት የሚሰነዝሩባቸውን የመሬት ውስጥ መሿለኪያዎች ለማውደም መሆኑን በይፋ አሳውቃለች። የእስራኤል የጦር ሰራዊት ዛሬ አርብ የመጀመሪያ ወታደሩ ጋዛን ከሚቆጣጠረው ከእስላማዊው ሃማስ ተዋጊዎች ጋር በተደረገ የተኩስ ልውውጥ እንደተገደለበት ይፋ አድርጓል። የአውሮፓ የጸጥታና የትብብር ድርጅት የማሌዥያው አየር መንገድ ወደ ወደቀበት የምስራቅ ዩክሬን አካባቢ ሰላሳ የሚሆኑ መርማሪዎችን መላኩን አስታውቋል። ክልሉን የሚቆጣጠሩት አፍቃሪ ሩሲያዎቹ ሽምቅ ተዋጊዎች መርማሪዎቹ እንዲገቡ ፈቃድ መስጠታቸውን ነው ድርጅቱ የገለጸው። ከአምስተርዳም ወደ ኳላላምፖር እየተጓዘ ሳለ ላይ የተከሰከሰውና በውስጡ የነበሩት 298ቱም ሰዎች በሙሉ ያለቁበት አደጋ ሙሉ ምርመራ እንዲደረግበት የዓለም መሪዎች እያሳሰቡ ናቸው። የዩናይትድ ስቴትስ ባለስልጣናት አውሮፕላኑ የወደቀው ከመሬት በተተኮሰ ሚሳይል ተመቶ ነው ብለዋል። ማን እንደተኮሰው ግን እስካሁን በግልጽ አልታወቀም። በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር ሰማንታ ፓወር በጸጥታ ምክር ቤቱ አስቸኳይ ስብሰባ ላይ ባሰሙት ንግግር ሚሳይሉ የተተኮሰው በምስራቅ ዩክሬን በተገንጣዮች እጅ ከሚገኘው አካባቢ ሳይሆን አልቀረም ብለዋል። ከሩሲ ሩሲያ የቴክኒክ እገዛ አላገኙም ተኳሾቹ ለማለትም አይቻልም፣ ብለዋል አምባሳደር ፓወር። የዩክሬን መንግስት አውሮፕላኑን የመቱት በምስራቁ የሀገሪቱ ክፍል የሚዋጉት አፍቃሪ ሩሲያ ተገንጣዮች ናቸው በማለት ሲወነጅል፣ ሽምቅ ተዋጊዎቹ በበኩላቸው የለም የዩክሬን መንግስት ነው በማለት እየከሰሱ ናቸው። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ዜናዎቹን ሰማን። ይህ በ1431 መካከለኛ ሞገድ በአማርኛ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው። አሁን ወደ መጀመሪያው ዝግጅት እናልፋለን። ባህልና ማኅበረሰብ ላለፉት በርካታ ሳምንታት የአያሌ ተመልካቾቹን ቀልብ ሰርቆ ከቴሌቪዥኑ መስኮት ያጎረበተው የብራዚሉ ሃያኛው የዓለም እግር ኳስ ዋንጫ ውድድር በእግሩም ያጨዋወት ጥበባቸው የተማረክንላቸው ተጫዋቾችና ቡድኖች በእጅጉ ያስደመሙን በአስገራሚ ገጠመኞችና አጓጊው የፍጻሜ ጨዋታዎች ትውስታ ገና ብዙ አብሮን መዝለቁ እሙን ነው ሲል ይንደረደራል። የምሽቱ ባህልና ማኅበረሰብ ቅንብር በመግቢያው የልዩ ልዩ ፈጠራ የጥበብ አነሳሽነቱ ግን ከዚያም በላይ ውይይት ጋባዥ ሳይሆን ይቀራል ሲል ይጠይቃልም። በዚሁ በዓለም ዋንጫ ለአንድ የተሽከርካሪዎች ኩባንያ በሰሯቸው ሦስት የቴሌቪዥን ማስታወቂያዎች መነሻነት የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ካወያያቸው እንግዶች ዳዊት መስፍንና እዝራ ውቤ ጋር ያደረገውን ቆይታ ሲያስተዋውቀን ወደ ቅንብሩ አንዲት ታዳጊ ወጣት ከአንድ ሌላ ታዳጊ ጋር የሃንዴ አውቶሞቢል ከቆመችበት ግራና ቀኝ ሆነው በተሽከርካሪዋ የተከፈቱ ሁለት በሮች ኳሲቱን በእግራቸው የሚቀባበሉበትን ጨምሮ በእግርና በጭንቅላት እንዲሁም ደረትና ትከሻቸው ላይ እያንከባለሉ የሚያሳዩትን ግሩም የኳስ ጥበብ አጫዋወት የታጀበበት ሙዚቃን የሰማ ነው። የቪዲዮ ቅንብሩ በልዩ ልዩ የኪነ ጥበብ ዘርፎች የተካኑ ሶስት ኢትዮጵያውያን ከተሳተፉባቸው የሃንዴ አውቶሞቢል ለዓለም ዋንጫ ካሰራቸውና በቢሊዮኖች በቴሌቪዥን መስኮት ተከታተሏቸው ሶስት ማስታወቂያዎች አንዱን ኤፒክ ባትል የተሰኘውን የፊልም ሰሪው ወንደ ሰንዲካን የተሳተፈበት ነው። በሃንዴ አውቶሞቢል የዓለም ዋንጫ ማስታወቂያ ሥራዎቻቸው ዙሪያ ከዳዊት መስፍንና ከዘውቤ ጋር የጀመርነው ወግ የምሽቱ ይበልጡን በሌሎች ሥራዎቻቸው የሙያ ሕይወት ጉዞአቸው ዙሪያ ያተነጥናል። እዛራ ዋናነት ሰዓሊ ነህ። የቀለም ቅብ ስዕሎችን የተለያዩ ቅርጽ ያላቸው አሰራሮችን ትከተላለ። ምስላዊ የቪዲዮ ቅንብር አንዱ ዘርፍ ነው። የህይወት ታሪክን የሚያሳየው መረጃ እንዳየሁት እንደ አውሮፓውያን የዘመን አቆጣጠር በ1980 ተወልደ። እዚህ በማሳቹሴትስ ኮሌጅ ኦፍ አርት ቦስተን ነው የተማርከው። በኒውዮርክ እየተከተልከውን የስራም የትምህርትም ሂደቶች ያሳያል። እስኪ ንገረን በዋናነት ከዚህ ስራ በፊት ከሰራሃቸው ተመልካቾች ከዚህ ቀደም ያዩዋቸውም ሊሆን ይችላሉ የትኞቹ ናቸው ስራዎች? ለምሳሌ በሁለት ሺህ አራት በፈረንጆች ማለት ነው አንድ ፕሮጀክት ነበረን። ስቶሪ ኮሌክሽን ተረቶችን መሰብሰብ እና ኢትዮጵያ ወደ አራት ወር ተጓጉዘን ከኦሞ፣ ከሰሜን፣ ከምዕራብ አንዳንዴ እንደውም በበቅሎ ላይ ሄድን፣ አንዳንድ መ ቦታ በየቦታው ሄድን። ከመቶ በላይ ተረት ሰበሰብን። እና ከዛ በኋላ አንድ ሂሳብ የሚባል አኒሜሽን አንዱ፣ ለምሳሌ የተራው ተረት ነበረ። ከጉዞ በኋላ ስንመለስ እንደ ቀኛ ሰፈር ተረት፣ እንዴት ነው? የት ነው ሰፈር? መሳለሚያ ምን አገኘ? ከመሳለሚያ የተገኘ ተረት እንግዲህ ምሳሌ መተረት ወደ አራት አምስት አኒሜሽን ሰርች ሰርቻለሁ። ከዛ ከሰበሰበናቸው ትረቶች አንድ የሰራሁት ያው ሂሳብ ነበረ። ያው ሂሳብ እንግዲህ እኛ ሰፈር ትረት ነበር እና ለእኔ ያው ስራዬ በአብዛኛው የሚያንጸባርቀው ያለፈ ጊዜና የአሁን ጊዜን የሚያሳይ ሁለት ጊዜ የሚያዛምድ ስራ ነው የምሰራው በአብዛኛው። ለምሳሌ አሁን አኒሜሽን ስራ ጨርቅ፣ ቀለሙ የድሮ ባህላዊ አይነት እንግዲህ ጨርቅ ላይ መስራት ከቬኒስ ከጣሊያን የዛሬ ሰባት መቶ ስምንት መቶ ዓመት የተጀመረ አሰራር ነው። እኔ ስራዎች በአብዛኛው ሀሳብ ያለፈውን ይዞ ወደፊት የመጓዝ እና አሁን እነሱን በጨርቅ በቀለም መስራት ማለት የድሮ ባህላዊ አሰራር ነው አዲስ አይደለም። እና ያኛውን እንዴት አድርጎ አዲስ ማድረግ ይቻላል። ለምሳሌ በካሜራ ነሳለው፣ ፎቶግራፍ ያው እንግዲህ የምሰራው አኒሜሽን ስሰራ የሚሰራው ቪዲዮ ላ በአንድ ጨርቅ ላይ ነው። እና የሚቀጥለው ፍሬም እዛው አንድ ጨርቅ ላይ እየደረብኩ እየደረብኩ እየሰራው ታሪኩ ለሚከሰተው አንድ ጨርቅ ላይ ነው። እና ለእኔ ሀሳቡ ምንድ ነው? ያ በፎቶግራፍ ነው የማነሳቸው። ፎቶግራፉ ደግሞ ያው ዲጂታል ካሜራ ነው። ፎቶዎቹ በአካል አይኖሩም፣ ያው ይህ ስለሚጠፉ ሌላ እየሰራው ስንሄድ የሚቀረው ምንድ ነው? የፎቶግራፍ ዳኪመንቱ ብቻ ነው። እና ያን ፎቶግራፍ ዳኪመንቱን ወደ ቪዲዮ አፋጥኛው ድምጽ ቀርጽ ና ወደ ቪዲዮ ቀይረዋለሁ ማለት ነው። ማለት ምንድ ነው? ያው ተረቶች ለምሳሌ የድሮ ባህል አንድ ሰው ተረት ሲነግረን ተሰብስበን የምንሰማው። አሁን ለምሳሌ ያ ተረት ስንሰበሰብ ብዙ ሰው እየጠፋው ነበረ ተረት መንገር ቱም ልጆች አሁን በቃ ቲቪ ምናምን እያዩ ግን ዘመናዊነትን ማቆም አይቻልም ቴሌቪዥን ወደ ፊት ሁሉም ይኖረዋል ማቆም አይቻልም ስለዚህ ትልቅ አኒሜሽን ግን የሆነ እንደ ድልድይ ነገር ነው ባህልን ወደ ዘመንን የሚያገናኝ ነገር ዘመናዊነቱንም እንዲይዝ አድርገው ያን የቆየ መሰረት ያለውን ባህል እንዳይቀር እንዳይጠፋ ጭምር ድልድይ ሆነው ያሻግረዋል ነው የምትለኝ አዎ ጨርቅ ላይ ስል ከሆነ እና ስዕሉ ቲቪ ውስጥ ገባ እንደ ማለት ነው ባህልን መጠበቅ በጣም ባህልን ማሳደግ ከዘመኑ ጋር እያዘምዱ መሄድም አስፈላጊ ነው እና በአብዛኛው ስራዎቼ የኋላ ና የወደፊት ጊዜ ሁለቱ መሰረት አድርጌ ነው ምሰራ ዘመኖችን ያያይዛል። በዚህ ስራ እንደታየው በአኒሜሽኑ ወይም ምስላዊ ቅንብሩ ድልድይ ሆኖ ያገለግላልም እያልከን ነው። ግሩም ነው። ዳዊት፣ ወደ አንተ ልመለስ ነው። እንደ አውሮፓውያን የዘመን አቆጣጠር የካቲት ሁለት ሺ አስራ ሶስት በዚህ በዩናይት ስቴትስ ትልቅ ቦታ የሚሰጠው የስፖርት ውድድር ምናልባት ሁሉ ነገር የሚቆምበት የሚመስል ሱፐር ቦል የተባለ የስፖርት ቀን አለ። በዛ ሰዓት የሚተላለፍ ማስታወቂያም ሰርታችኋል። ልክ ቅድም እንደገለጽ ነው የተለየ የቪዲዮ ማስታወቂያ ሰርተህ ነበረ ወይም ተሳትፈዋል። በዛም ላይ ዋና ዋና የሚባሉ ሌሎች ስራዎች ይህንም ለእዝራ ሁሉ አስተዋውቀን። አዎ እንግዲህ ዋና ዋና ካልን ከኢትዮጵያ እንጀምር። በልጅነቴ ኢትዮጵያ ውስጥ በነበርኩን ጊዜ ያው አመት ምህረቱን አልናገርም እንዳያዘ። እሺ አባቴ ኒሆን አዲስ ይሠራ ነበረ የሆነ አዲስ እንግዲህ የማስታወቂያ ድርጅት ነው። አዎ እዛ ብዙ ጊዜ እጫወተ ነበር። ከትምህርት ቤት ከወጣ በኋላ አባቴ ጋር ሄድና ከአባቴ ጋር ውል ነበር እና ብዙ ነገር አይ ነበር ስዕል ሲሰራ፣ ሰው ስክሪን የሚባለው ሲሰራ፣ ቀለም ሲቀባ፣ ምን ሲ ብዙ ነገር ወደዚህ ፊልድ ውስጥ የከተተኝ ያን ጊዜ ያሳለፍኩኝ ነው። እና ያኔ እንግዲህ ትናንሽ ስራዎች ሰርቻለሁ። እዛ ነው የምጀምረው ከዛ በፈረንጆች አቆጣጠር ናይንቲን ኤይቲ ኤይት ላይ ወደ ዩ ኤስ መጣሁኝ። በአውሮፓውያን ምን አቆጣጠር ሺ ዘጠኝ መቶ ሰማንያ ስምንት በኢትዮጵያ ሺ ዘጠኝ መቶ ሰማንያ ሰማንያ አንድ እንደማለት ወደዚህ መጣው። እዚህ እንደመጣሁኝ ዩኒቨርሲቲ በአድቨርታይዚንግ ጨረስኩኝ። ከዛ ከወጣ በኋላ ለሃንዳ ሰራው። መጀመሪያ ለሃንዳ ስትሰራ ይህንን ትልቅ የሚሆን ኤክስፖዥር አልነበረውም፣ ግን ብዙ ስራዎች ሰርቻለሁ። ከዛ በኋላ ወደ ሀንዴ እንደመጣው ቅድም እንዳልከው በፈረንጆቹ አቆጣጠር በሁለት ሺ አስራ ሶስት ላይ የነበረው ሱፐርቦል ላይ ኤፒክ ፕሌይ ዴይት የሚባል የሀንዴ ሳንታፌ መኪናቸውን ማስተዋወቂያ እሱ ላይ ሰርቻለሁ። እንግዲህ እሱ ትልቁ ስራ እሱ ነው። ለምን ካልክ አንደኛ መኪናውን በደንብ አስተዋወቀ፣ ሁለተኛ ለነሱም መኪና በደንብ ትሸጠላቸው፣ ሶስተኛ ደግሞ ለምሰራው ኩባንያ ብዙ ብዙ አወርድ አገኙ እና በሱ የተነሳ የፊፋ ስራ ሲመጣ ያኔ ነው እኔንም አሶሲት ክሬቲቭ ዲራክተር አድርገውኝ ስራውን እንዳካሄድ የሰጡ ሚሶሱ የተነሳ ነው። እና እንግዲህ እነዚህ ሁለቱ ስራዎች ላልቆቹ ስራዎች ናቸው። ተባባሪ የጥበብ ስራ ዲሬክተር እስክትሆን ድረስ አበቃ። ይሄ ትልቅ ኃላፊነት ነው። በዚህ ፍጥነትም ለዚህ ደረጃ ወይም ኃላፊነት መብቃት በተለይ ደግሞ በጣም በቢሊዮኖች የተቆጠሩ የሚከታተሉት ማስታወቂያ ላይ ያን አይነት ስፍራ ማግኘትም በራሱ ትልቅ ነውና በሮች ይከፍታል ያልከው ለእናንተም የወደፊት በር የከፈተ ይመስለኛል። ይሄ ስራ ወደፊት ለምትሰሯቸውም ስራዎች የተሻሉ እድሎችን ፈጥሮላቸዋል። አዎ፣ ይሄ ኖሽን ዩ ኤስ ኤ ብታየው እንደ ኩባንያ አንደኛ ስራቸው የሀንዴ ነው፣ ግን ሁለተኛ ደግሞ አዳዲስ ስራም እየፈለጉ ነው በተለያየ አቅጣጫ አሁን የሆነ ካምፓኒ አለ አብረዋቸው የሚሰሩት የጫማ ካምፓኒ ፉጆ የሚባል ለእነሱም ይሄ እንግዲህ ጥሩ ነው። ለምን ካል ከአንድ እንደዚህ አይነት ፕሮጀክት ብዙ ነገር ነው የምትማረው፣ እና እሱም ለሌሎች ኩባንያዎች አብረው የሚሰሩ ታስተላልፋለህ። ፉጆ አለ ኤነርጂ የሚባል ደግሞ ሌላ ካምፓኒ አለ። እሱ ደግሞ የሶላር ኤነርጂ የሚሰራ ካምፓኒ ነው። ለእነሱም ይሄ ይተላለፋል። በሌላው ደግሞ አቅጣጫ ስታይ እንዳልኩ ለእኔ ትልቁ ደስ ያለኝ የዚህ ፕሮጀክት ጥሩነቱ መውጣቱ ያው ኢትዮጵያኖች መኖራቸው ነው እዚህ ላይ እና አንድ ነገር ባስተላለፍ፣ ነው እንደዚህ አይነት ኦፖርቱኒቲ እጃችን ላይ ካለ የእኔ አይነት ቦታ ላይ ካለ፣ እና ኢትዮጵያኖች እንደ እዝራ እንደ ወንዱ በእኔ ፊልድ ውስጥ አሉ ገባ፣ እንደዚህ አይነት ሰዎች ካሉ ማስተላለፍ አለብን መርዳት ያለብን። ለእዝራም ቅድም እንዳለው ይሄ የሰራው ሌላ ነገር ከፍቶለታል እና ለእሱም በሮች ይከፍትለታል፣ ለወንዱም በር ይከፍታል። ይሄ እንግዲህ በእኔ ፊልድ ነው። እንደማስበው ከሆነ ኢትዮጵያኖች በየአይነቱ ፊልድ ውስጥ ነው ያለው። አንተ በሬዲዮ ያለ፣ በኢንጂነሪንግ በየአቅጣጫ በጣም ጎበዞች ነ በየመስኩ ብዙ ተሰማርቶ እየሰሩ ነው። ጥሩ ችሎታ ያላቸው ሰዎች አሉ። ያን እድል ማግኘት ነው የሚያስፈልጋቸው። አዎ፣ በጣም ያስፈልጋል አሜሪካን ብቻ ሳይሆን ኢትዮጵያም አለ፣ ዩሮፕም አለ። በየአቅጣጫው አለን እና እንደዚህ ብንረዳዳ ትልቅ ቦታ እንደርሳለን። ብዙ የሚረዳዱ ሰዎች አሉ አይደለም። ከመጨረሻው ነጥብህ ልንጠቅ፣ እዝራ ወደ አንተ ነው የምመጣው። ይሄ አሁን ዳዊት ያነሳው መረዳዳቱ፣ በር መክፈቱ፣ እድል መስጠቱ እናንተም እንደ ባለሙያ እንደ ጥበብ ሰው በፈጠራ ጥበብ ሂደት ውስጥ በምታደረጓቸው ስራዎች ቀደም ብዬ በመግቢያው እንደጠቆምኩት ሌሎችም ማነቃቃት ትችላላችሁ ይህን ፕሮግራም የሚከታተሉ ወጣቶች የእግር ኳስ ፍቅር ያላቸው ከተመልካቾቻቸው አንዱ የሆኑት ይሄ እድል የመኖሩን ያህል በጥበብስ የቱን ያህል ትልቅ ቦታ ሊያደርስ የሚችል ነገር መስራት ይቻላል የሚለውን ጥያቄ ሊያነሱ ይችላሉ። ሰዓሊ ሊሆኑ ይችላሉ። በሙዚቃው፣ በቪዲዮ ቅንብሩ፣ በተለያየ መስክ ያሉ ሊሆኑ ይችላሉ። እናንተ ለመጣችሁበት ይሄ ረድቶኛል፣ በዚህ መንገድ መከተል የበለጠ እድል የሚከፍት ይመስለኛል የምትሉት ልታካፍሉ የምችሉት ነገር ካለ ባህልና ማኅበረሰብ ፕሮግራም በዚህ አልተቋጨም። ሁለተኛውን ክፍል በሌላ ጊዜ እንደሚያቀርብ አዘጋጁ ገልጾልኛል። ስላደመጣችሁን እናመሰግናለን። አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ወደ ሁለተኛው ቅንብር እናልፋለን። ሕይወት በቀበሌ በዓለማችን ባሉ ሀገሮች ሁሉ ከባድ ማኅበራዊ ችግሮች ከሚባሉት አንዱና ዋነኛው ሱሰኝነት ነው። የዛሬው የሕይወት በቀበሌ እንግዳ ከተለያዩ ሱሶች ነፃ የወጣ ወጣት ነው። ኤልያስ ካላዩ የሕይወቱን ውጣውረድ ለመለስካቸው አመሃ አጫውቶታል። ኤልያስ ካላዩ አብርሃ ይባላል። ተወልዶ ያደገው በደሴ ከተማ ሲሆን በቴጌመንን በቅዳሜ ገበያ ወይዘሮ ስህንና ሆጤ ትምህርት ቤቶች ከአንደኛ እስከ ሁለተኛ ደረጃ ያለውን ትምህርቱን ተምሮ እንደነበረ ያስታውሳል። ኤልያስ እንዳለኝ ከሆነ በሱሰኝነት የተጠመደው ገና የአምስተኛ ክፍል ተማሪ ሳለ ነው። ሱሱን የጀመረው ደግሞ በሲጋራ ነው። ቀስ እያለ ወደ ጫት አደገ። ከዚያም ወደ አልኮል መጠጥ ተሻገረ። እንዲያ እያለ ካናቢስ የሚባለውን ሱስ የሚያስይዝ እጽ እጠቀም ጀመረ ይላል። በዚህን ጊዜ ኤልያስ የሚኖርበት የምዕራብ ዓለም ወይም እሱ በአእምሮ ስሎ ሕይወቱን የሚመራበት ዓለም እና የእውነቱ ወይንም የእውኑ አለም ጨርሶ የተለያዩ ነበሩ። አስራ ሁለተኛ ክፍል እያለሁኝ ከፍተኛ የሆነ የካናቢስ ሱሰኝነት ውስጥና የጫት ሲጋራ ሱሰኝነት ውስጥ ነበርኩኝ። የምናብ አለሜ በጣም እየሰፋ እየሰፋ መጥቶ አካላዊ አለም ላይ ያለውን አካባቢ ላይ ያለውን ማንኛውንም ነገር አካባቢን ችግር አክሴፕት አድርጌ ማለት ተቀብዬ በትክክል እንድኖረው አልሆንኩም በጊዜው እና አስራ ሁለተኛ ክፍል አላለፍኩም። እና በዚህ ጊዜ የተደረገው ነገር ምንድን ነው? ድንጋጤ ያጋጠመኝ በ ህይወቴ ላይ ከፍተኛ ድንጋጤ። አልፋለሁ ብለህ ነበር የምታስበው የዛን ጊዜ ሁሉ? አዎ። እኔ ሳስበው የእውቀትን ዓለም እወዳለሁኝ። በኤልያስ የተለየ የሱስ ዓለም አተያይ በእውኑ ዓለም ተደራጅተው ትምህርትን በታወቀና በተጠና ስርዓት በብዙ ተመክሮ የሚመሩት ተቋማት አጓጉል የሰውን ጊዜ የሚገድሉ ሆነው የሚታዩ ይመስላል። በኤልያስና ምናልባትም በመሰሎቹ አመለካከት ለትምህርትም ሌላ ፍልስፍና አላቸው። እቺ ፍልስፍና ምንድነች? በትምህርት ቤት ፈተና የኔ አእምሮ አይለካም አይነት ነገር የሚል ምናልባት አስተማሪዎችህን ደግሞ በአንዳንድ በአንዳንድ ጉዳዮች ትንሽ አነስ አርገ ልታይባቸው የምትችል ድርጊት ታያለህ። በሆነ በሆነ ደግሞ አንተ ባያስከውና እየተራመድክበት ባለበት ህይወት ውስጥ ደግሞ እነሱ ሲገቡ በሙድም በምንም ስትበልጣቸው ልታይ ትችላለ። ስለዚህ የሆነ ምናልባት እንግሊዝኛ ቃሉን አማርኛ ትጠቀምልኛለህ አንተ አንድርማይ ነ ከአንተ ዝቅ አድርገህ ነበር የምታያቸው። የዛን ጊዜ ፎልስ ኮንፊደንስ ትልቅ እውቀት አለ ብለ ታስብ ነበረ ማለት ነው። ፎልስ ኮንፊደንስ ነው ገብተዋል በውስጥ ያለ እና በልጣለሁ ብለ ታስባል። የእነዚህ ሁሉ ነገሮች ትልቅ ስህተት ናቸው ትልቅ ስህተት ናቸው እና ስርት ክፍል ድረስ ደነገጥካ ጓደኩኝ እና ከፍተኛ ድንጋጤ አጋጠመኝ። አብረኝ የነበሩ ሙቀት ያላቸው ጓደኞቼ የነበሩ ከኔ ጋር የነበሩ አብረድ ከልጅነት ጀምሮ ሱሱት ዓለም ውስጥ የነበርን በዚህ በሱስ ዓለም ውስጥ እነሱ ወደ ግቢ ገቡ ወደ ዩኒቨርሲቲ እኔ ደግሞ እዛው ቀረሁ። ይሄ ከፍተኛ ድንጋጤ በህይወቴ ውስጥ ተፈጠረ። ለመሆኑ ሱስ ምንድን ነው? ኤልያስ ሱስን የሚበይነው እንደዚህ ነው። ሱስ ውስጥ ሁለት አይነት ነገር አለ። የሰብስታንሱ ወይም ደግሞ የእጹ አዲክሽን፣ የእጹ ሱስ ራሱን የቻለ ሁለተኛ ደግሞ የሲስተሙ ሱስ አለ። ሲስተም የምትኖርበት የህይወት ስርዓቱ የህይወት ስርዓቱ ሱስ ይሆናል። አይተሃል? አንዳንድ ሰዎች ጠጅ ቤቶች፣ የሆነ ጠጅ ቤት ሄደው ሲጠጡ ነው እንጂ ጠጅ ጠጪዎች ቤት ጠጅ አስቀምጠህላቸው አይረኩም። ያ ሁካታው ራሱ የህይወቱ ምህዳር ያስደስታቸዋል። ያ እኔም ደግሞ የነበርኩበት የሙድ ዓለም ራሱን እያለ ሙቀት የሚሰጠኝ የነበረው ሲስተሙ። ደግሞ የህይወቱ ምህዳር ካለ ሰዎች አይሆንም፣ ሰዎች ያስፈልጉታል። ቢያንስ ሁለትና ከሁለት በላይ ሰዎች ያስፈልጉታል። እነዚህ አካላቶች ከኔ ጋር የሉም፣ እነሱ ወደ ዩኒቨርሲቲ ሂደዋል። ስለዚህ እኔ ቀረሁኝ፣ እጹ ብቻ እኔ ጋር ቀረ፣ ስርአቱ የለም። ስለዚህ ካለ ስርዓቱ ደግሞ እጹን አልፈልገውም። ቢሆነም ግን መውጣት አልቻልኩ። ይሄ ከፍተኛ ድንጋጤ በህይወቴ ውስጥ አመጣ። ስለዚህ የምፈልገውን የትምህርት ዓለም ማግኘት አልቻልኩ። ይህ ቁጭት ውስጥ ውስጥ አደረ። ቤተሰቦችን አናገርኩኝ። ከዚህ ጋር ተያይዞ ቤተሰቦች ጥሩ የሆነ ነገሮችን ለእኔ ያደረጉልኝ። ያ ጥሩ የምልህ ነገር ምንድን ነው? ተመልሼ ዘጠነኛ ክፍል መግባት ትፈልጋለሁ አልኳቸው። እጅግ በጣም ቤተሰቦች ተስማሙ። ስለዚህ ለዚህ ተጎድቻ ያለው ጥሩ ነገር ስነልቡናዬ ተመቷል፣ በጣም ተመቷል። አካላዊ ድቀት በከፍተኛ ደረጃ ደርሶብኛል። ማህበራዊ ህይወት ግንኙነት በጣም የላሸቀና የወደቀ ነው የደቀቀ ነው ማለት ትችላለ። እና ሀገርን እወዳለሁ ለሀገር ግን ምንም የማልጠቅም ሰው ሁኝ ራሴን አገኘት። በዛች ሰዓት በቃ ዝም ብሎ የጫት ቤት ፈላስፋ ታውቃለህ፣ ተራ ሰው ትናንትና ስታንጓጣቸው የነበሩትን አስተማሪዎች ይህን ዛሬ ስታያቸው ሁላ ልትሸማቀቅ ትችላለህ በዛ ጊዜ። ስለዚህ ለእኔ ትክክለኛ መንገድን የምታስተምርብኝ ወቅት ሆነቻቸው ወቅት ቢሆንም ግን ከሱስ መውጣት አልቻልኩ። ኤልያስ ከደሴ ወደ ወራይሉ ሄዶ እንደገና የሁለተኛ ደረጃ ትምህርቱን ከዘጠነኛ ክፍል ጀመረ። እንደገና ወደ ደሴ ተመልሶ አስረኛ ክፍልን በካቶሊክ ትምህርት ቤት ጀመረ። ከሱስ መላቀቅ አልሆነለትም ግን ይታገላል። ስዕል እሞካክራለሁ፣ ስዕል መሳል ጀመርኩኝ። ፕራክቲካል ህይወት፣ የሆነ ተግባራዊ የሆነ ነት ውስጥ ገባሁ። ትምህርት ቤት ላይ ኤግዚቢሽኖች ማሳየት ጀመርኩኝ። እንደዚህ የመሳሰሉ ነገሮች ከሱሱ ጋር አብሬ ሱስ ውስጥ ነኝ። የበለጠ ደግሞ ሱስ ውስጥ ማነቆ ሆኖ የያዘኝ ነገር ከንባብ ጋር በተያያዘ ያሉኝ ህይወቶች፣ ከስዕል ጋር በተያያዘ ያለኝ ህይወት እንደዚህ እንደዚህ ነገሮች ናቸው። በጣም ለመጽሐፍ አቅም አለሁ لما هم كمال عليه لمثال على <applause> ገብቷል እና እነዚህ ሁሉ ነገሮች ማነቆ ሆኖብኛል። ከ11ኛ ክፍል አካባቢ ላይ ደግሞ እነዚህ ሁሉ ነገሮች በውስጤ ትልቅ ትግል አለ። ጓደኞች ዩኒቨርሲቲ ደርሰው ሲመለሱ አብረን እንቅማለን፣ አብረን እንጠጣለን። የምናወራቸው አንድ አይነት ዓለም ውስጥ ነን፣ እና የምናወራው ግን የተለያየ ግሬድ ላይ ነን። ይሄ ነገር እጅ ውስጤ ደግሞ እንትን እያለ መጣ። ይሄ ሱሱ የተደራጀብኝ ውስጤ ሲመጣ የተጎዳው መጣ፣ ወጣ። ኤልያስ ሱስን ከሰውነቱ ከማንነቱ ማውጣት ቢያቅተው ስፍራ በመለወጥ ሊያታልለው ሞከረ። ከደሴ ታላቅ ወንድሙ ወዳዘጋጀለት ትንሽ ጎጆ ወደ ሰሜን ወደ አዲግራት ገሰገሰ። ከሱሱ ለማምለጥ ይሆን? አንድ ቀን ቁጭ ብዬ ሲጋራ ያጨስኩ ላጨስ እያለ ነው እንጂ ለኩሼ፣ ላጨስ እያለ ያሳለፍኳቸው ብዙ መከራዎች፣ የህይወት ጉዞዎች ሁሉ ታወሱኝና፣ ምንድን ነው አሁን፣ ነገም ነገም ስል ነገም በሚለው ሀሳብ ውስጥ ነገም ማጨስ፣ ነገም መጠጣት፣ ነገም መቃም አደከመኝ። ማጨስ በራሱ ጭንቅላቴን በጣም እያሳመመኝ ነው። መቃም እንደዚህ የልብ ትርታ ራሱ ይደክመኝ ነበረ። እንዴት እንዴት እንደምገልጸው አላቅም። የማሰብ አቅም የተመቶ ነበረ እና ብዙ ነገሮች ወፋ አይነት ነገር ነው። በቃ ግድ የለሽ መሆን ብኩን ሰው መሆን ነገር እና እነዚህ ሁሉ ነገሮች ለእኔ እጅግ በጣም በጣም በጣም በጣም ውስጤን የጎዱ ነበሩ እና በጊዜው ሲጋራው ማጨሱ ለምንድን ነው የማጨሰው? ካላጨስኩኝ ሄደክ ያመኛላ ካላጨስኩኝ እንደዚህ ሆናለዋ አለዋ። እኔ ኩ መኖር አልፈልግም። እና ታዲያ ለምንድን ነው ለዚህ ነገር እንደዚህ የምፈራው? ተኩት። ይሄም ያልፋል ብዬ ጣልኩት። ከዛ ይሄንን ኮንሴፕት ይሄንን ሀሳብ ራሱ ግድግዳ ላይ እጅግ ክሰል፣ አንስቼ ይህም ያልፋል፣ እስከሚያልፍ ግን ሊያለፋ ይችላል የሚል ጻፍኩኝ። ይህም ያልፋል በግድግዳይ ላይ ትልቁ አንሸት። ሰዓታቶች አለፉ፣ ምንም ነገር አልሆንኩም። የራስ ምታት አለ፣ ከራስ ምታቱ በላይ ደግሞ ብዙ የሚያሳስቡኝ የህይወት ሀሳቦች አሉ፣ ራስ ምታቱን ሊያስረሱ የሚችሉ። አሰብኩኝ። መቃም የለም፣ ማሪዋና የለም፣ ምን የለም። ቀን አለፈ፣ አንድ ቀን፣ ሁለት ቀን፣ እንቅልፍ እምቢ ይለኛል። አንዳንዴ ግን እንደዚህ ተኛለው፣ በቀን ትንሽ ሰዓት ልተኛ እችላለሁ። በዚህ ነገር ውስጥ አስራ ሁለተኛ ክፍል ተመዝግቤ ያለው እየተማርኩ ነው። ጥሩ ደረጃ ላይ ነው ያለው። ሲጋራው ምን ሁሉ ግፍግፍግፍ አደረግኩትመጨረሻ የመከረን ሰው የለም ማንም ሰው የለም። በጣም ሪሊሽን ሴንተር አልገባ አልገባው ማለት ማገገሚያ ማገገሚያ ማገገሚያ ማእቺ ቤት እቺ ቤት ለእኔ ማገብገሚያ ማእከሌ ሆነች። በራሴ ነው ግን በራሴ ስለ ይሄንን ሊያደርግ የሚችል አካል አለ ብዬ አስቤ እኔ እንደገና ለመኖር ነው እያሰብኩኝ አሉ በጣም ከስቻለሁኝ ስለዚህ ስፖርት ቤት ሄዳለሁኝ ስፖርት ቤት የሚሄደው እንደገና ለመኖር ነው ሰውነቴን እንዳዲስ ደግሞ ለመውለድ ስፖርት እሰራለሁኝ ስፖርት እሰራለሁ ምግብ በራሴ ያብሴ በሰአቱ በላለሁኝ ስ አላምንም ነበር ከዛ በፊት እምነት የሚባል ነገር የለኝም የሃይማኖት እምነትም ነገር የለኝም በውስጤ እዛ ቤት ውስጥ አስቀምጦት የነበረው መጽሐፍ ቅዱስ በማነብበት ጊዜ የህይወት ርዝራዝ በውስጤ መታየት ጀመር ማመን ጀመርኩኝ ማመን ስጀምር መታመንም ጀመርኩኝ። ያየው ለሰዎች ማመን ስጀምር መታመን ጀመርኩኝ። መታመኔ ደግሞ በሌላ መንገድ በማህበረሰብ ውስጥ ዋጋ ስጤ ጀመር። ይሄ ዋጋ ያምራል፣ ለዋጋው ብዬ ሳይሆን እምነቱ በራሱ አስደስቶኛል። ስለዚህ ጉዞውን ቀጠልኩት። አስደስቶኛል። በጣም ተግባራዊ ሰው መሆን አምሮኛል። ይሄ ነገር እየሰፋ እየሰፋ እየሰፋ ሲመጣ ራስን ከማዳን አልፎ ህብረተሰብን ማዳን የሚባለው ኮንሴፕት ውስጤ እጅግ በጣም እየገዘፈ መጣ። መቀሌ ዩኒቨርሲቲን ከተቀላቀለ በኋላ ግን ኤልያስ የራሱ ነጻነት ብቻ አልበቃውም መቀሌ ዩኒቨርሲቲ ውስጥ እኔ የስዕል ክለብ መስረቼ ማለት ነው በዚህ ውስጥ ብዙ እንቅስቃሴ ነበር እና አደንዛጭ እጽም አደንዛጭ ሀሳብ የሚባሉ ኮንሴፕቶች ያን የመጡ እነዚህ ሀሳቦች ሀሳቦች አደንዛጭ እጽም አደንዛጭ ሀሳብ የአደንዛጭ ተጠቃሚነት ሊጎዳ የሚችለው ማህበረሰብን እንዴት ነው የአደንዛዥ ተጠቃሚነት ግለሰብ እንዴት ሊጎዳ ይችላል? ፖለቲካችን እንዴት ሊጎዳ ይችላል? እያንዳንዱ ነገራችን እንዴት ሊጎዳ ይችላል? እነዚህ ነገሮች እየበሰሉ እየበሰሉ እየበሰሉ መጡ። በዚህ ጊዜ ብዙ ሱሰኞች ወደ እኔ እየመጡ ሱሰኛ እንደነበርኩኝ ስገልጽላቸው እነሱም ደግሞ ከዛ ለመውጣት ይፈልጉ ነበር። በዚያ አጋጣሚ ውስጥ ነው እንግዲህ የመቋሚያ ኮሚዩኒቲ ዲቨሎፕመንት ኦርጋናይዜሽን መመስረት ሁኔታ እየጀማመረ የመጣው ማለት ማህበረሰብ ልማት ድርጅት የመቋሚያ መነሻ ቦታ መቀሌ ዩኒቨርሲቲ ነው እና በጊዜ የነበሩትን ፕሮፌሰር የዩኒቨርሲቲው ፕሬዚዳንት እሳቸውን ነገርኳቸው። ጀርመና የነበሩ እሳቸው እቤት ድረስ መጥተው አዩ። ልጆቹን ሁሉ ጎበኟቸው። የሚያስፈልገኝን ነገር ጠይቁኝ። በጊዜው ከነበሩት ምክትል ፕሬዚዳንቱ ደግሞ ዶክተር ህንደያ ነበረ። እነሱ ሁሉ አመኑበት። ተስማምተው አልጋ ሰጡኝ። የሪሃብቴሽኑ አልጋ እንግዲህ ልጆቹ ሳር ፍራሽ ላይ ነበር የሚተኙት። በቃ አንደኛ ወራት ተገላብጠው ሁለቱ ራሱ መሬት ላይ ወድቀው ነበር የሚተኙት እንደዚህ እና፣ ዛሬ ጥሩ ነገር ሆኖ በቃ ቤቱ ውስጥ የሕክምና ፋካልቲው ደግሞ እነሱ ደግሞ ፍራሾች ሰጡኝ፣ ደግሞ ብርድ ልብሶች ተሟላ ተሟላ ከዛ በኋላ ሌሎች ልጆች መጡ ሪሃብቲት መደረግ ጀምሮ ኮንሴፕቶቹ እየዳበሩ መጡ እነዚህ ያሉትን የእውቀቱ ፅንሰ ሀሳቦቹ ፅንሰ ሀሳቦቹ እየዳበሩ እየዳበሩ መጡ ከዩኒቨርሲቲ የድርጅታችን ርአይ ወይም የተነሳውበትን ርአይና እስካሁን ደስ እየርንበት ያለውን ርአይ ከአደንዛጭ እጽ ተጠቃሚነትና ከአደንዛጭ ሀሳብ አስተሳሰብ የጸዳ ባለ ርአይ ትውልድ በኢትዮጵያ ላይ ተነስቶና ተሰርቶ ማየት ነው ሀገር ማለት ሰው ነው ሰው ማለት ደግሞ ሀገር ነው። ሰው ማለት ደግሞ የአንጎልና የአእምሮ ውጤት ነው። አንጎል አእምሮ ተመቱ ማለት አንጎል በአደንዛጭጽ አእምሮ ደግሞ በአደንዛጭ ሀሳብ ተመቱ ማለት ቆመ፣ ሀገር የለም ማለት ነው። ችግር ላይ ነን ማለት ነው። ስለዚህ ይህን ነገር የመታደግ ስራ ነው። የአንጎልና የአደንዛጭፅን ጉዳይ የመከላከያ ሰራዊት የሚከላከል አይደለም። አመሰግናለሁ። ክቡራትና ክቡራን አድማጮች ከሰኞ እስከ አርብ በየለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ የሚሰራጨው ይህ የአሜሪካ ድምፅ ራዲዮ ልዩ ፕሮግራም የዛሬው ዝግጅት ተጠናቋል። በመስክና እዚህም ባሉ ዘጋቢዎቻችንና ባልደረቦቻችን ስም ለዚህ ምሽት የምሰናበታችሁ ሳስተናግዳቸው የቆየሁት ሰለሞን ክፍለ፣ ፕሮግራሙን የመራልን ኃይሉ ታምራት ነው። ለዛሬ በዙ እንሰናበታለን። መልካም ምሽት።